የእስክንድርን የሽልማት ዜና ትንተርስን በዚህ በናይሴስ የምትገኘውን የእስክንድርን ባለቤት አነጋግረናል። ሰርካለም ፋሲል፣ በቅድሚያ እንኳን ደስ ያለሽ። ባለቤት እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት ሰላሳ ስድስተኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ በሰብአዊነት ለተሰየመው ሽልማቱ የአመቱ አሸናፊ አድርጎታል። እንኳን ደስ ያለሽ። እንኳን አብሮ ደስታለን አሉላ ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት በስደትም ያሉት በተለያዩ ዓለማት ውስጥ ያሉ ጋዜጠኞች እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስታ አላችሁላለሁ። እስክንድር ከዚህ ቀደምም በርካታ ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስር እና በተለይ በአሸባሪነት ተወንጅሎ አስራ ስምንት ዓመት የተፈረደበትን የጋዜጠኞች መብት ተሟጋች፣ ሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ ወሰጅን። ሰርካለም አንቺ በዚህ በዩናይት ስቴትስ ከልጃችሁ ጋር መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይሁን እና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ? እስክንድር ስላለበት ሁኔታ በየዕለቱ እከታተላለሁ። የሚጠይቁት ሰዎች ጋር ደውላለሁ። አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተራይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን አስራ ስምንት ዓመቱን ፈርደውበት እርካታ ያልሰጣቸው እስክንድርን ጧትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደማንም ምስለኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለሰላሳ ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ ሶስት ጊዜ እየገቡ ፍተሻ እንደሚያካሄዱበት ሰምቻለሁ። ያሉትን የሚያነባቸውን የገቡለትን መጽሐፎች ከዛም አልፎን የራሴ ያስገባውለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው ዕቃ እየዘረገፉ ወረቀት ነው በሚል ዕቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዝ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንድ በቱ የላከብኝ ነው፣ መጽሐፍ ቅዱሴን ቀሙ በአንድ ሌሊት ሶስት ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንደበቱ የላከቢ ነው። በዚህም ብቻ አልበቁም። ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማሁ ነው ያለሁት። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ፣ በሙስና ተጠርጥሮ የታሰረው ገብረዋድ፣ ኮሎኔል ጌታቸው ብርል የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግፍ ነው ምግብ የሚገባላቸው። የእስክንድር ተራ ዛሬ ከሆነ አራቱንም የሚያካትት ምግብ አንዴ ነው የሚገባው። የሌላው ሰው ተራ ከሆነ ደግሞ ሌላውን የሚያካትት። ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው ጥጋብ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያለው ወንጀል የሚሰራበት ግፍ ማብቂያም የለው፣ ያበቃም አይደለም ያለው። ሰርካለም፣ ፋሲል በስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜና ቀደም ብለን እንደገለጽ ነው ፔን ካናዳ በመባል የሚታወቀው የደራሲያን እና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝሻለን። ለአሁኑ በድጋሚ እንኳን ደስ ያለሽ። እግዜር ይስጥልኝ። ሰርካለም፣ እንኳን አብረው ደስታለን። እግዜር ያክብርልኝ። በጣም አመሰግናለሁ።